በልዳቱ ገመ ፉል ዱራት ሌ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 18 ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልኝ ቆንጅት ታየ ነኝ። ኢትዮጵያ ውስጥ አለ ያሉትን መሻሻል ዋሽንግተን ላይ ለባልደረቦቻቸው እንደሚያስረዱ እዚያው ጉብኝት እያደረጉ ያሉት የዩናይትድ ስቴትስ የሕዝብ ተወካዮች አስታውቀዋል። አዲሱ መንግስት ስልጣን ላይ የቆየው ከ120 ቀናት ብዙም ላልበለጠ ጊዜ መሆኑን ተረድቻለሁ። ነገር ግን የተወሰዱት የለውጥ እርምጃዎች እጅግ አበረታች ናቸው። ኮንግረሱ በመስከረም ወር ሲሰበሰብ ይህን ጥሩ ዜና ለማድረስ እጠብቃለሁ። የህዝብ እንደራሴ ዴሞክራቷ ኬሮን ባስ ናቸው የሰማችኋቸውን መልእክት ያስተላለፉት። ዘገባውን በአብይ ርዕስ ይዘናል። ቆንጂት አረስተ ዜናውን ታሰማናል። የዚምባብዌ ህገ መንግስታዊ ፍርድ ቤት በቅርቡ የተካሄደውን ፕሬዝደንታዊ ምርጫ ውጤቱ እንዲሰረዝ ተቃዋሚዎች ያስገቡትን አቤቱታ ውድቅ አድርጎታል የሚለው አንዱ ሲሆን ከደቡብ ሱዳኗ ዋና ከተማ ጁባ ወጣ ብሎ በተፈናቃዮች መካከል ግጭት ተቀስቅሶ አንድ ሰው ተገደለ። ሌሎች ሶስት ሰዎች ደግሞ በጽኑ ቆስለዋል። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። በሰበር ዜና እና ሌሎችም ዘገባዎች ላይ እየሰራንን በደረሱን ሰዓት ይዘንላችሁ እንቀርባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። በኢትዮጵያ የሰብአዊ መብትና የተጠያቂነት ሕግ ላይ ከተቀመጡት አንቀጾች አንጻር በሀገሪቱ ያለውን መሻሻል ለባልደረቦቻቸው እንደሚያስረዱ የአሜሪካ ኮንግረስ አባላት አስታውቀዋል። ሪፐብሊካኑ ክሪስ ስሚትና ዲሞክራቷ ኬረን ባስ ትናንት በአዲስ አበባ በሰጧቸው መግለጫዎች የኤችአር 128 ቀጣይ ሂደት የሚታወቀው ወደ ዋሽንግተን ከተመለሱ በኋላ በሚደረጉ ውይይቶች እንደሆነ ነው የጠቆሙት። ከዜና በኋላ ዘገባ ይኖረናል። የአርበኞች ግንቦት ሰባትና አመራር አባላት ጳጉሜ ውስጥ ወደ ሀገር እንደሚመለሱ ተገልጸዋል። የአቀባበሉ ስርዓት በኢትዮጵያ ፖለቲካ የአዲስ ምዕራፍ መክፈቻና የትጥቅ ትግል ማክተሚያ ምልክት ሆኖ እንዲታይ እንደሚፈልግ በሀገር ውስጥ እየተንቀሳቀሰ የሚገኘው ተቃዋሚው ሰማያዊ ፓርቲ አስታውቀዋል። ሰማያዊ ፓርቲ ከአርበኞች ግንቦት ሰባትና ከሌሎች የአንድነት ኃይሎች ጋር በመሆን አንድ ጠንካራ ተፎካካሪ ፓርቲ ለመመስረት እየሰራ እንደሆነም ይፋ አድርጓል። በመጽሔት ዘርዘር ያለ ዘገባ ይዘናል። የጀርመን አህጉራዊ የንግድ ኢኮኖሚና ትብብር ሚኒስትር ዶክተር ገርድ ሙለር በኤርትራ የስራ ጉብኝት አድርገው ከፕሬዚደንት ኢሳያስ አፈወርቂ ጋር ተገናኝተው ተወያይተዋል። የዘጋቢያችን ብርሃነ በርሀ ከአስመራ ያደረሰን ዘገባ እነሆ። የጀርመን አህጉራዊ ንግድ ትብብርና ልማት ሚኒስቴር ዶክተር ገርድ ሙለር ዛሬ ነሐሴ አስራ ስምንት ከፕሬዚደንት ኢሳያስ አፈ ወርቂ ጋር በአዳሃሎ ባደረጉት የሁለትዮሽ ውይይት በኢትዮጵያና በኤርትራ መካከል የተፈጠረው ሰላም ከሁለቱ ሀገሮች ባለፈ ለአፍሪካ ቀንድም አዲስ የሰላምና መተባበርን ተስፋ ያፈነጠቀ እንደሆነ ገልጸዋል። ፕሬዚደንት ኢሳያስ አፈወርቂ ኤርትራና ኢትዮጵያ ያላቸውን ሰብአዊና ተፈጥሯዊ ጸጋ በማዋሃድ በጋራ መስራት እንደጀመሩ ሲገልጡ ዶክተር ገርድ ሙለር በበኩላቸው ሀገራቸው ጀርመን በአፍሪቃው ቀንድ የተፈጠረውን ሰላም በአዎንታ ለማበረታታት ያላትን ዝግጁነት አረጋግጠዋል። ዶክተር ገርድ ትላንት ሐሙስ ነሐሴ አስራ ሰባት ከኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳሌሕ ጋር በአገራቱ የሁለትዮሽ ግንኙነትና ሁለቱንም አገሮች በሚመለከት የአካባቢው ጉዳዮች ላይ ውይይት አድርገዋል። ትምህርት ሚኒስትር ዶክተር ገርድ የሁለት ቀናት ይፋዊ ጉብኝታቸውን ጨርሰው ከመሄዳቸው በፊት በአስመራ አየር ማረፊያ በሰጡት አጭር ጋዜጣዊ መግለጫ ወጣቶች በመካከለኛ ባህርና በሱዳን አቋርጠው ምንም የተጨበጠ ተስፋና እድል ወደሌለበት የአውሮፓ አገሮች የሚያደርጉት ስደት የጀርመን መንግስትን እንደሚያሳስበው ከተናገሩ በኋላ ወጣቱ ትውልድ አገር ውስጥ እንዲሰራና አገሩን እንዲያበለጽግ አሳስበዋል። ዶክተር ገርል በመጨረሻ የጀርመን መንግስት አላማና አቋም ወጣቱ ፈጣሪ ስራ በመሆን አገሩ ላይ በመስራት አገሩን እንዲያለማና እንዲያበለጽግ የሚል እንደሆነ ከጠቀሱ በኋላ በዚህ በኩል አገራቸው በትምህርት ስልጠና ላይ ለመተባበርና ድጋፍ ለማድረግ እንደምትፈልግ አስረድተዋል። hier möchte Deutschland die Regierung gerne unterstützen ወጣቱ ልብሱን ሰብስቦ በመስራት አገሩን እንዲያለማና እንዲያበለጽግ የንግድ ትምህርትና የቴክኒክና ሙያ ስልጠናዎች ለመስጠት የሚያስችል ድጋፍ እናደርጋለን። የጀርመን አህጉራዊ የንግድ ትብብርና ልማት ሚኒስቴር ዶክተር ገርድ ሙለር በኤርትራ ያደረጉት ይፋዊ የስራ ጉብኝት በሰባት የአፍሪቃ አገሮች ላይ ለማድረግ ከያዙት ተመሳሳይ የስራ ጉብኝት አንዱ እንደሆነ ታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አመሰግናለሁ። ብርሃነ ለዘገባው ወደ ተከታዩ ዜና እናልፋለን። ሰበር ዜና ነው የያዝነው። አቶ በረከት ስምዖንና አቶ ታደሰ ካሳ ከብአዴን ማዕከላዊ ኮሚቴ አባልነታቸው ታገዱ። የባዕዴን ማዕከላዊ ኮሚቴ አባላቱ አቶ በረከት ስምዖንና አቶ ታደሰ ካሳ አሁን ባላቸው ወቅታዊ አቋም የአማራን ሕዝብ ጥቅም አያስጠብቁም፣ ይቅርታ እንደማያስጠብቁ በመረጋገጡ እና በጥረት ኮርፖሬት ላይ በሰሩት ጥፋት እስከሚቀጥለው የድርጅቱ መደበኛ ጉባኤ ድረስ ከባዕዴን ማዕከላዊ ኮሚቴ አባልነት መታገዳቸውን መግለጫው አስታውቋል። ነባር አመራሮች በማዕከላዊ ኮሚቴው ስብሰባ ላይ እንዲሳተፉ የሚፈቅደው መመሪያም ተሽሯል በመሆኑም ከዚህ በኋላ በሚኖረው የማዕከላዊ ኮሚቴ ስብሰባ አባል ያልሆነ አመራር አባል አይሳተፍም ማዕከላዊ ኮሚቴው የሁለት ቀን ስብሰባውን ዛሬ አጠናቋል የመንግሥት መገናኛ ብዙሃን ዘገባዎችን ይዘው ማምሻውን ወጥተዋል ባህር ዳር ላይ ሪፖርተራችን አስቴር ምስጋናው አለች መስመር ላይ ነች አስቴር አስቴር እንደምን አመሸሽ እንደምን አመሸሽ ምን የሚሰማ ነገር አለ? ባህር ዳር ላይ አሁን ያለሽበት የባአዴን ማዕከላዊ ስብሰባ እየተካሄደበት። አዎ ከጥቂት ደቂቃዎች በፊት እንግዲህ በአማራ ቴሌቪዥን በሰበር ዜና ነው የሰማው። የባአዴን ማዕከላዊ ኮሚቴ ትላንትና፣ ከትላንትና ወዲያ እንግዲህ መደበኛ ስብሰባውን ሲያካሄድ ነበረ። ዛሬ ያው አጠናቅቋል። በዚህም የወቅቱን ጥያቄ የማይመልሱ የጥረት ኮርፖሬሽኑን ገንዘብ ያባከኑ ያላቸው አቶ በረከት ስምኦን እና አቶ ታደሰ ጥንቅሹን እስከሚቀጥለው ድርጅታዊ ጉባኤ ድረስ እንዳይሳተፉ ማገዱን ነው የዘገበው። ከዚህ በተጨማሪ የማዕከላዊ ኮሚቴ ያልነበሩ አባል አመራሮችን በማዕከላዊ ኮሚቴ ስብሰባ ላይ እንዲሳተፉ የሚደነግገውን መመሪያ መሻሩን ነው በሰበር ዜና ነው የሰማሁት። ከዚህ በተረፈ ከመንግስት ባለስልጣናት ወይም ከፓርቲው ባለስልጣናት ጋር ለመነጋገር እድል አግኝተሻል? አስቴር አላገኘሁም። እንግዲህ በሚቀ ነገ እና ከነገ ወዲያ በሚኖረኝ ዘገባ ሰፊ ዘገባ እ የምመለስ ይመስለኛል። በዚህ ርስ የጥረት ኮርፖሬትን አስመልክቶ ያባከኑ የሚል ቃል ሰምቼ ነበርና ይሄ ቃል ተጠቅሷል በዛ መግለጫ ውስጥ ተገልጿል እንደገና በአሁኑ ሰዓትም ደግሞ ያው አቶ ንጉስ ጥላሁን በአማራ ቴሌቪዥን የቀጥታ ውይይት ስለ ብአዴን ድርጅታዊ የማዕከላዊ ኮሚቴ ጉባኤውን በተመለከተ በቀጥታ መግለጫ እየሰጡ ያለበት ሁኔታ ነው ያለ እሳቸው እየተናገሩ ያለ ነው እንግዲህ በመካከል ቀበር ላይ ሰበር ዜና የተነገረው እና ነገና ከነገ ወዲያ በሚኖረኝ አቶ ንጉስንም ጠይቃቸው ጠይቄ ሰፋ ያለ ዘገባዎች ይ እንደሚቀርብ እንግዲህ ለአድማጮቻችን ቃል ገባለሁ። አንድ አጠር ያለ እስቲ ጥያቄ እዚህ ጋር ልጠይቅሽ። አሁን አቶ ንጉሱ መግለጫ እየሰጡ ከሆነ የአማራን ሕዝብ ጥቅም አያስጠብቁም ሲሉና ሌሎችም ጥፋት አጥፍተዋል ሲሉ ዘርዘር አድርገው የተናገሩት ነገር አለ። ምን ማለታቸው እንደሆነ በዚህ ዙሪያ ላይ የተናገሩት ነገር የለም። እስካሁን ድረስ የተናገሩት ነገር ግን ስለ አማራ ማንነት ወጭ ከዚህ በኋላ የአማራ ብአዴን አማራ ህዝብ ጋር አንድ ላይ ሆኖ የሚሰራበትን መድረክ እያመቻቸን ነው ያለ ነው። ከዚህ በኋላ ድርጅት ሊወክሉ የማይችሉ ሰዎችን በማጥራት ላይ ነው ያለ ነው። እያሉ ነው መግለጫውን እየሰክስ። ያለ ቆንጂት ጥያቄ። አስቴር ቆንጂት ነኝ። ቀደም ሲል ዜናው ላይ አቶ በረከት ስምኦንና አቶ ታደሰ ካሳ ብለን ነው ያነበብ ነው። አንቺ የአቶ ታደሰን የአባት ስም ግን ስትገልጪ ሌላ መሰለኝና እርግጠኛ እንድንሆን አቶ በረከት ስምሆንና አቶ ታደሰ ማን ናቸው? አቶ ታደሰ ካሳ ወይም ደግሞ አቶ ታደሰ ጥንቅሽ ደግሞ ስማቸው ነው። ለትክክለኛነት ያህል ነው። እናመሰግናለን አስቴር። እንግዲህ ተጨማሪ ዘገባዎችሽን እንጠብቃለን። ወደ ተከታዩ ዘገባ እናልፋለን። ለናምሽ አስቴር የዚምባብዌ ህገ መንግስታዊ ፍርድ ቤት በቅርቡ የተካሄደውን ፕሬዚደንታዊ ምርጫ ውጤቶች እንዲሰርዝ ተቃዋሚዎች ያስገቡትን አቤቱታ ውድቅ አድርጓል። ፍርድ ቤቱ ዛሬ አርብ የሰጠው ብይን ስልጣን ላይ ያሉት ፕሬዚደንት ኤመርሰን ምናንጋጓ በሀገሪቱ ህገ መንግሥት መሰረት በ48 ሰዓት ውስጥ ቃለ መሐላ እንዲፈጽሙ መንገዱን ከፍቶላቸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ስለ ደቡብ አፍሪቃ የመሬት ይዞታ ለውጥ መነጋገራቸውን የውጭ ጉዳይ ሚኒስቴር ገልጿል። የደቡብ አፍሪቃ መንግስት የነጮች ይዞታ የነበሩ መሬቶችን ካለምንም ካሳ እየወሰደ ነው ወይም እየወረሰ ነው ስለሚለው ወሬ ጉዳይ ፓምፔዮ ምርመራ እንዲያካሂዱ ፕሬዚደንት ትረምፕ እንደጠየቁ አንድ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ተናግረዋል። የደቡብ አፍሪቃ መንግስት ገበሬዎች በብዛት እየተገደሉ ናቸው የሚለው የፕሬዚደንት ትረምፕ የትዊተር መልእክት ደቡብ አፍሪቃን እንዳስቆጣ ዘጋቢያችን ዝላቲሳ ሆክ ያቀናበረችው ዘገባ አለ። አዳነች ፍሳዬ ታቀርባለች። በደቡብ አፍሪካ የሚደረገው የመሬት ይዞታ ለውጥ ከቅኝ አገዛዝ ጊዜ አንስቶ ጥቁር ደቡብ አፍሪካውያን የመሬት ባለቤት እንዳይሆኑ የሚያግደውን ታሪካዊ የሆነ ፍትሕ አልባነትን ለማስወገድ የታለመ ነው። የድህረ ዘረኛው መንግስት አስተዳደር ታዲያ ይህን ችግር ለመፍታት የሚያስችሉ ያላቸውን እርምጃዎች በመውሰድ ችግሩን ለመፍታት ቃል ገብቷል። እርምጃዎቹ መሬት ማከፋፈልንና መሬት ካለካሳ ማገርን ያካትታሉ። በቅርቡ የፎክስ ቴሌቪዥን ስለ ጉዳዩ ያቀረበው ዘገባ ፕሬዚደንት ትራምፕ የደቡብ አፍሪቃ የመሬትና እርሻ ማገር እንዲሁም በሰፊው የሚካሄድ የገበሬዎች መገደል ስላሉት የውጭ ጉዳይ ሚኒስትር ፓምፔዮ ምርመራ እንዲያካሄዱ ለመጠየቅ አነሳስቷቸዋል። የደቡብ አፍሪካ ባለሥልጣኖችና የፖለቲካ መሪዎች ታዲያ ፈጣን ምላሽ ሰጥተዋል። የኢኮኖሚ ነጻነት ታጋዮች ፓርቲ መሪ ጁልስ ማሌማ እዚህ በነጮች ላይ የሚፈጸም ፍጅት የለም፣ ፍጹም ዝባዝንኬ ነው ዩናይትድ ስቴትስ ውስጥ ነው በጥቁሮች ላይ ፍጅት የሚፈጸመው። አንዳንድ ደቡብ አፍሪካውያን ትራምፕ ደቡብ አፍሪካ ውስጥ የዘር ግጭት ለማስነሳት እየሞከሩ ነው ይላሉ። ሌሎች ደግሞ የራሳቸውን ችግር አቅጣጫ ለማስቀየር እየሞከሩ ናቸው የሚል አመለካከት ያንጸባርቃሉ። አንዳንዶቹ ግን የፕሬዚደንት ትራምፕ የትዊተር መልእክትን በመልካም ተቀብለዋል። የአፍሪ ፎረም ስራ አስኪያጅ ካሊ ክሪያል ካታስትሮፊክ ኮስ አሁን መንግስታችን እየወሰደ ያለው እርምጃ ምን ያህል አደጋ እንዳለው እየተረዳን ነው። ስለሆነም ሀገሪቱንም ሆነ ኢኮኖሚዋን አይጠቅምም ብታስቡበት ይሻላል የሚል ማስጠንቀቂያ ከዓለም አቀፍ ማህበረሰብ እንዲላክ ያስፈልጋል። የፕሬዚደንት ትራምፕ ትዊት ትልቅ ጅምር ይመስለኛል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂዘር ኖርት በበኩላቸው የደቡብ አፍሪቃውን ከዚምባብዌ ጋር ማወዳደር አይቻልም ይላሉ። It may be easy for some to try to draw a comparison, but there are uh, very big differences. ለአንዳንዶቹ ማነጻጸሩ ቀላል ሊሆን ይችላል፣ ነገር ግን ትልቅ ልዩነት አለ። የዚምባብዌ መንግስት ህዝባዊ ማህበራትን ይረግጣል፣ ሚዲያን ይዘጋል፣ ነጻ የፍርድ ስርዓትን አጥፍቷል። በደቡብ አፍሪቃ ግን እንዲህ ሲሆን አላየንም። ስለሆነም የተለያዩ ናቸው ነበር ያሉት። ይሁንና መሬት ካለካሳ ካሳ ማገር ደቡብ አፍሪቃን በተሳሳተ መንገድ ሊወስድ ይችላል ብለዋል ቃል አቀባይዋ። አድማጮች ለሰዓቱ ያለን ዜና በዚሁ ተጠናቀቀ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ነሐሴ 18 2010 ዓ.ም ምሽት ፕሮግራም ነው። አሁን እየታየ ያለው የብአዴንና የኦህዴድ ጥምረት በሀገሪቱ ጠንካራ ዲሞክራሲ ለመገንባት የሚያስችል መሰረት እየተጣለ ነው ሲሉ ባህር ዳር ከተማ ያሉ የፖለቲካ ምሁራን ገለጹ። በሁለቱ ፓርቲዎች የተፈጠረው ጥምረት ሰፊ የሆነ ፋይዳ አሳይቷል። ስለዚህ ታክቲካል የምንለው ከዚህ አንጻር ምናልባት ለረዥም ጊዜ ፈጣሪያቸውን ሕወሓትን እና ከሱ ተጽዕኖ ነፃ ለመውጣት ያደረጉት የአንድነት የትግል ሂደት ትልቅ ፋይዳ አለው። በዚህም ተሳብቶላቸዋል። አቶ መሐመድ ሰዒድ በባህር ዳር ዩኒቨርስቲ የፖለቲካ ሳይንስና የዓለም አቀፍ ጥናት መምህር ናቸው። የሰማችኋቸው በምሽቱ የእሳቸውንና የሌላም ምሁር ትንታኔ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ኤችአር 128 ተብሎ የሚታወቀውን የዩናይትድ ስቴትስ የተወካዮች ምክር ቤት በኢትዮጵያ ላይ ቀደም ሲል ባሳለፈው የሰብአዊ መብቶችና የተጠያቂነት ሕግ ላይ ከተቀመጡት አንቀጾች አኳያ በሀገሪቱ አለ ያሉትን መሻሻል ለባልደረቦቻቸው እንደሚያስረዱ ኢትዮጵያ የሚገኙት የዩናይትድ ስቴትስ የህዝብ ተወካዮች አስታውቀዋል። ሪፐብሊካኑ ክሪስ ስሚት እና ዲሞክራቷ ኬረን ባስ ትናንት አዲስ አበባ ውስጥ በሰጧቸው መግለጫዎች የኤችአር 128 ቀጣይ ሂደት የሚታወቀው ወደ ዋሽንግተን ዲሲ ከተመለሱ በኋላ በሚደረጉ ውይይቶች ነው ብለዋል። እስክንድር ፍሬው ተጨማሪ አለው። የኢትዮጵያ የሰብአዊ መብትና የተጠያቂነት ህግ ኤችአር 128 እንዲጸድቅ ከፍተኛ አስተዋጽኦና ግፊት ያደረጉት የዩናይትድ ስቴትስ ኮንግረስ አባላት ናቸው በኢትዮጵያ ጉብኝት እያደረጉ የሚገኙት። ህጉ በኢትዮጵያ ያለውን የሰብአዊ መብት ሁኔታ በእጅጉ ይተቻል። የተለያዩ እርምጃዎች እንዲወሰዱም ይጠይቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ግን ሁኔታዎች በፍጥነት እየተቀየሩ ነው። የኮንግረሱ አባላት ትናንት አዲስ አበባ ውስጥ በሰጧቸው መግለጫዎችም ይህንን ማስተዋላቸውን ገልጸዋል። ዲሞክራቷ የኮንግረስ አባል ከረምባዝ የተናገሩትም ለውጦቹ አበረታች መሆናቸውን ነው። አዲሱ መንግስት ስልጣን ላይ የቆየው ከ120 ቀናት ብዙም ላልበለጠ ጊዜ መሆኑን ተረድቻለሁ። ነገር ግን የተወሰዱት የለውጥ እርምጃዎች እጅግ አበረታች ናቸው። ኮንግረሱ በመስከረም ወር ሲሰበሰብ ይህን ጥሩ ዜና ለማድረስ እጠብቃለሁ። እኔና ሊቀመንበር ክርስመስ ልናደርጋቸው ካሰብናቸው ነገሮች አንዱ ምንድን ነው፣ ዩናይትድ ስቴትስ እየታየ ያለውን መሻሻል ለማበረታታት በምን መንገድ እንደምትረዳ መለየትና ኢትዮጵያ በዚህ አቅጣጫ ወደፊት እንድትጓዝ ለመርዳት መወሰን ነው። በእኔ ከተማ ሎስ አንጀለስ በርካታ ኢትዮጵያውያን አሉ። ትንሿ ኢትዮጵያ ተብሎ የሚጠራ አንድ የከተማው ክፍልም አለ እና እየታየ ያለውን መሻሻል ለመናገርና የተወሰኑትም ካቀዱት ጊዜ ቀድመው ወደ አገራቸው እንዲመለሱ ለማበረታታት እሞክራለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላ በፈጸሙበት ቀን የተናገሩትን ጨምሮ ቃል የገቡትን ወደ ተግባር እየለወጡ እንደሆነ የገለጹት ደግሞ ሪፐብሊካኑ የኮንግረስ አባል ክሪስ ስሚዝ ናቸው። ቃለ መሐላ በፈጸሙበት ቀን ያደረጉትን ንግግራቸውን በጥንቃቄ አንብቤያለሁ። አንድ ሰው ሊያደርግ የሚችለውን በጣም ትክክለኛውን ነገር ነው ያደረጉት። ተቃዋሚዎች ጠላት አይደሉም፣ ተፎካካሪዎች ናቸው በማለት ስለ እናቶች፣ ስለ ራሳቸውም እናት፣ ከዚያም ለባለቤታቸው ያላቸውን ታላቅ ፍቅር የሚገልጹ ነገሮች ሲናገሩ ስለ ቤተሰባቸውና ስለዚች አገር እጣ ፈንታ ስለሚገዳቸው አንድ ጠቅላይ ሚኒስትር ግልጽ መልእክት ያስተላልፋል። ታላቅ ንግግር ነበር። ወደ ተግባርም እየተለወጠ ነው። ማሳያው ደግሞ ሁሌም ተግባር ነው። የሚታዩ ተግባራዊ እርምጃዎችም በጣም ተስፋ የሚሰጡ ናቸው። በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰዱ ያሉትን የለውጥ እርምጃዎች ያደነቁት የኮንግረስ አባላት በኤችአር 128 ቀጣይ ሂደት ላይ ግልጽ ያለ ማብራሪያ አልሰጡም። ከሁለት ወራት በፊት በዩናይትድ ስቴትስ ኮንግረስ የጸደቀው ሕግ የለውጥ እርምጃዎችን ያደናቀፍብኛል በሚል ከኢትዮጵያ መንግስት የሚቀርብ አስተያየት መኖሩን የጠቀሰው ጥያቄ በጋዜጣዊ መግለጫው ላይ ከተነሱት አንዱ ነበር። ጥያቄው ሳይጠናቀቅና ፈጠን ብለው አጭር መልስ የሰጡት ክሪስ ስሚዝ እኛ ከመንግስት የሰማ ነው ይህንን አይደለም ብለዋል። የሌሎች አገራትን ምሳሌዎች በመጥቀስም ኤችአር 128ን የመሳሰሉ ህጎች ለውጥን ከማራመድ አንጻር በራሱ በመንግስት ውስጥ ላሉ እንቅፋቶች መፍትሄ እንደሚሆኑ ጠቁመዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስላደረጉት ውይይት ግን ዝርዝር ማብራሪያ አልሰጡም። ጠቅላይ ሚኒስትሩ ስለ ኤችአር 128 ምን እንደሚያስቡም አልተጠቀሰም። የኮንግረስ አባላት ክሪስ ስሚዝና ኬረን ባዝ በኢትዮጵያ ቆይታቸው ከኦሮሞና ከአማራ ማህበረሰብ ተወካዮች ጋር ተገናኝተው መወያየታቸውን፣ በእስር ቤት ቆይታቸው የማሰቃየት ተግባር የተፈጸመባቸውን ኢትዮጵያውያን ማነጋገራቸውንም ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። የተከበራችሁ አድማጮች፣ ጠቅላይ ሚኒስትር አብይ አህመድ ነገ ቅዳሜ ለሀገር ውስጥና ለውጭ ጋዜጠኞች መግለጫ እንደሚሰጡ ታውቋል። ጠቅላይ ሚኒስትሩ ወደ ስልጣኑ ከዘለቁ የመጀመሪያው ሙሉ ጋዜጣዊ መግለጫቸው መሆኑ ነው። ዘገባውን ተከታትለን በነገው ምሽት ይዘንላችሁ እንቀርባለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አዲስ አበባ ውስጥ እያካሄደ ባለው የማጣራት ስራ ባለቤት የሌላቸውን ህንፃዎችና ታጥረው የተቀመጡ መሬቶችን ማግኘቱን የከተማዋ አስተዳደር አስታወቀ። ምክትል ከንቲባው አቶ ታከለ ኮማ ከአሜሪካ ድምፅ ጋር ቃለምልልስ ባደረጉበት ወቅት ሲናገሩ እስከፊታችን እስከ መጪው አዲስ ዓመት ድረስ የማጣራት ስራው ተጠናቆ ውጤቱ ለሕዝብ ይፋ እንደሚደረግ አስታውቀዋል። ይቅርታ፣ አቶ ታከለ ኡማን አቶ ታከለ ኩማ ብያን አንብቤ ያለሁ ይታረምልኝ። ለህዝብ ይፋ እንደሚደረግ አመልክተዋል። ለጊዜው እንዲቆም የተደረገው የመሬትና መሬት ነክ ጉዳዮችም አገልግሎት መስጠት ይጀምራል ብለዋል። አቶ ታከለ ኡማ። ሙክታር ጀማል ነው ምክትል ከንቲባውን ያነጋገራቸው። የአዲስ አበባ ከተማ አስተዳደር መሬትና መሬት ነክ በሆኑ በከተማዋ ሀብቶች ላይ እያደረገ ባለው ቁጥጥርና ቆጠራ ከፍተኛ ባለቤት አልባ ንብረቶችን እያገኘ መሆኑን ተናግሯል። የከተማዋ ምክትል ከንቲባ ኢንጂነር ታከለ ኡማ ለአሜሪካ ድምፅ እንደተናገሩት ባለቤታቸው ያልታወቁ፣ ታጥረው የተቀመጡ ግቢዎችና ትላልቅ ህንፃዎች ሁላ በአዲስ አበባ ከተማ ውስጥ መገኘታቸውንም ገልጸዋል ሀላፊነቱን ተረክበን በማግስቱ አስር ግሩፖችን አደራጅተን ወደ ስሩ ክፍለ ከተማ ላክን አሁን አንድ ወር ሆኗል በአንድ ወር ውስጥ የመጣው መረጃ ለህዝብ እስከምንገልጥ ድረስ አንዳንዱ መናገር አስፈላጊም ባይሆን ብዙ የተሰሩ ህንፃዎች ባለቤት የላቸውም እየታጠሩ መሬቶች ባለቤት የላቸውም ብዙ ኮንዶሚኒየም ቤቶች ብዙዎቹ በግለሰቦች ተይዘው አሉ። ስለዚህ ይህንን አጥርተን እውነታውን ለህዝብ ተናግረን ልማቱን እንጀምራለን። በሬ ነው ምክንያቱም መሬት የህዝብ ሀብት ነው፣ የመንግስት ሀብት ነው። ስለዚህ የህዝብና የመንግስት ሀብት የሆነ በትክክለኛና ኃላፊነት በተሟላ መልኩ ካልመራን ልማት የሚባለው ነገር ብዙ ማስኬድንም በከተማዋ እየተደረገ ኦዲትና ቁጥጥር፣ በተለይ የጋራ መኖሪያ ቤቶችን ጨምሮ በዝቅተኛ ዋጋ ለዜጎች የሚቀርበውን የመንግስትና የቀበሌ ቤቶችንም ጭምር በባለ ሀብቶች ቁጥጥር ስር ውለው ኢፍትሃዊ በሆነ መንገድ ጥቅም ላይ እየዋለ መሆኑን ደርሰንበታል ብለዋል። ላልተወሰነ ጊዜ የመሬት መሬትና መሬት ነክ ጉዳዮች ኦዲቱ እስከሚከናወን ይቆማል ተብሎ የነበረውም አገልግሎት እስከ አዲሱ ዓመት እንደሚጀምረም ኢንጂነር ታከለ ኡማ ተናግረዋል። ብዙ ባለሀብቶች ቤት አላቸው፣ ነገር ግን ደግሞ ከድሃው ማህበረሰብ ጋር ይሻማሉ። ኮንዶሚኒየም ቤቶችን፣ ቀበሌ ቤቶችን፣ እሱም ሙሉ በሙሉ ከሚቀጥለው ዓመት መጀመሪያ ላይ ሙሉ በሙሉ ግልጽ እናደረጋለን ማለት ነው። የትኛው ባለሀብት ቤት እያለው ኮንዶሚኒየም እያለው የቀበሌ ቤት ውስጥ እንደሚኖር ሁሉ ተለይተዋል። ይህን ለአዲስ አበባ ህዝብ ብቻ ሰው ለኢትዮጵያ ህዝብ ክፍት እናደረጋለን። የኢትዮጵያ ህዝብ እንዲፋረድ ምክንያቱም ወንድሞች እህቶች አዲስ አበባ ውስጥ ያሉ ሳይበሉ ያደሩ ጎዳና ተዳዳሪ የሆኑ ምስኪን ህብረተሰብ ባለበት ከተማ ላይ አንድ ሰው አራት አምስት ስድስት ቤት ሊኖረው አይገባም፣ ሊሆንም አይገባም። ይሄ ጽኑ አቋማችን ነው። ይህን እናስተካክላለን የሚል እምነት አለኝ። አገልግሎቱም ለጊዜው ያቆም ነው። ለዛ ነው በአዲስ አመት ላይ እንጀምራለን። ከመሰረቱ ይህንን አገልግሎት ለማቋረጥና ጥናቱን ለማድረግ ምክንያት ሆኖ ያስፈለገውን ጉዳይ ሲናገሩ በአዲስ አበባ ከተማ ጥሩና አመርቂ ስራዎች እንደተሰሩ ውላ ለስርቆትና ዝርፊያ የተጋለጡ የህዝብ ሀብቶች ስለነበሩ ይህንን መለየት አስፈላጊ ስለሆነም መሆኑን ኢንጂነር ታክል ለአሜሪካ ድምፅ ገልጸዋል። ከተማ ማለት ነዋሪም ነው፣ የኗኗር ዘይቤ ነው እና መኖራዊ ነው። እነዚህ ሶስቱ ነገሮች ነዋሪው ያኗኗር ዘውና መኖሪያ ሶስቱ ካልተጣመሩ ከተማ የሚባል ነገር ህንጻ አይደለም ማለት ነው። ስለዚህ በአዲስ አበባ ላይ ትልልቅና ፋንሲ የሆኑ ህንጻዎች ሳይሆኑ የሚፈለገው የከተማ ነዋሪ ተመችቶት ሰላሙን ጠብቆ ከተማ ሊያስብል በሚችል ስታንደርድ ከተማው መምጣት አለበት ብለን እናስባለን። ይህን ለማድረግ በተደራጀ መልክ የሰው ኃይል አስተባብረን ከተማው ያለውን ሀብት ደግሞ መሬት ነው፣ መሬቱን ቆጥረን በሚገባ አውቀን እሱን እንመረዋለን። ነው እየጨረስን ነው ያለ ነው። አዲስ ዓመት ላይ ይህን ለህዝብ ይፋ እናደርጋለን። በግልጽ ቋንቋ ህዝቡ ማወቅ አለበት። ይህን አገልግሎት በማቋረጥ ማጣራት የተፈለገው አንደኛው የመልሶ ማልማትን ስራ በተመለከተ ዜጎችንም ሆነ መንግስትን በማይጠቅም ሁኔታ ሲከናወን እንደነበረ ያስታውሱት። ኢንጂነር ታከለ ለልማት ተብሎ የተፈናቀሉ ዜጎች ከልማቱ ላይ ተጠቃሚ ሳይሆኑና መሰረተ ልማት ሳይሟላላቸው በችግር ውስጥ እንዲወድቁ ሲደረግም የነበረ መሆኑን አስታውሰዋል። ልማት ማለት መንገድና ህንፃ ብቻ አይደለም፣ ዜጋውና ነዋሪውም ጭምር ነው ያሉት ከንቲባው፣ ህዝብን ባማከለ መንገድ ልማቱ እንዲሳለጥም እየተሰራ መሆኑን ተናግረዋል። በጣም እየሰራን ያለ ነው። ልማት የሚባለው ከከተማው ማዕከል እንዲጀምር ነው የምንፈልገው። ይህንን የከተማ ማዕከል ማለት ህዝቡን እያለማን ነው ምናል። ከዚህ በፊት የነበረው ምንድን ነው? ልማት ይባላል። ሰው ይነሳል ከመሀል ከተማ ወደ ጥግ ይሄዳል። መንገድ ማብራት፣ ውሃ አይደርሰውም፣ ትምህርት ቤት አይደርሰውም። የከተማ ነዋሪ በጣም ነበር። ይሄኛውን እንቀለብሰዋለን ማለት ነው። መቀልበት ማለት ልማቱ ራሱ ህዝብን ይዞ እንዲለማ እንፈልጋለን። ከከተማህም መሀል በመልሶ ማልማት የሚነሳው ነዋሪ የልማቱ አካል እንዲሆን ነው የምናደርገው እንጂ ህዝቡን፣ ነዋሪውን አፈናቅለን ሌላ ልማት የምናደርገው ነገር የለም ምክንያቱም ከተማ የሚባለው አንዱ ነዋሪውን ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ጋር ጀማልን አመሰግናለሁ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የአርበኞች ግንቦት ሰባት አመራር አባላት በሁለት ሳምንታት ጊዜ ውስጥ ወደ ሀገር እንደሚመለሱ ተገልጿል። የአቀባበሉ ስርዓት በኢትዮጵያ አዲስ የፖለቲካ ምዕራፍ መክፈቻና በትጥቅ የታጀበ ትግል ማክተሚያ ምልክት ሆኖ እንዲታይ እንደሚፈልግ በሀገር ውስጥ እየተንቀሳቀሰ የሚገኘው ተቃዋሚው ሰማያዊ ፓርቲ አስታውቀዋል። ሰማያዊ ፓርቲ ከአርበኞች ግንቦት ሰባትና ከሌሎችም የአንድነት ኃይሎች ጋር በመሆን አንድ ጠንካራ ተፎካካሪ ፓርቲ ለመመስረት እየሰራሁ ነኝ ብሏል። መለስካቸውማ ተጨማሪ አለው። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሁፍ መግለጫ የአርበኞች ግንቦት ሰባት አቀባበል ኢትዮጵያዊ አንድነትን፣ የዴሞክራሲን፣ የፍትህንና የነጻነትን መንፈስ የሚያጎላ እንዲሆን እንሻለን ይላል። የጽሑፍ መግለጫው እንደሚያትተው የአርበኞች ግንቦት ሰባትን ንቅናቄ የወለደው የ1997ቱ የኢትዮጵያ ሀገር አቀፍ ምርጫ መክሸፍ ነው። ኢህአዴግ በምርጫው ማግስት ወስሎታል ያለው ጨካኝ እርምጃና የዴሞክራሲ መብቶች ጨርሶ መረገት የአርበኞች ግንቦት ሰባት ንቅናቄ መስራቾች የመሳሪያ ትግልን እንደ አማራጭ የትግል ዘዴ እንዲቀበሉ ገፍቷቸዋል ይላል። አሁን ኢህአዴግ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አመራር የተከተለው መንገድና እሳቸው ባደረጉት የሰላም ጥሪም የንቅናቄው መሪዎች በጳጉሜ ወር አዲስ አበባ እንደሚገቡ አስታውቀዋል። ይሁንና ትክክለኛ ቀኑን ከመግለጽ ተቆጥቧል። አቀባበሉ እንዴት ያለ መንፈስ ማንጸባረቅ እንዳለበት የፓርቲው መሪ አቶ የሸዋስ አሰፋ ገልጸውታል። አቀባበሉ ኢትዮጵያ አንድነትን፣ ነጻነትን፣ ፍትህን፣ ዲሞክራሲን እስካሁን ድረስ የታገልላቸውን ዓላማዎች የሚያጎላ እንዲሆን አቀባበሉ እንፈልጋለን። ከዚህ በፊት የተደረጉት አቀባበሎችንም እናደንቃለን፣ በጣም ጥሩ ናቸው። ከዛ በበለጠ ግን ኢትዮጵያውያን አንድ የሚሆኑበት፣ የሚተባበሩበት፣ ብዙ ሰው መስዋዕትነት የከፈለበት የነፃነት መንፈስ ሀገሩ ላይ እንዲመጣ የሚያደርግ መንፈስ እንዲኖረው እንፈልጋለን። ሰዎቹም በዚህ መንፈስ እንዲገቡ እንፈልጋለን። እንደምታውቁት በአብዛኛው ይሄ የሚመጣው ሰው በፖለቲካ ምክንያት ተገፍቶ፣ ተባሮ ማለት ይቻላል ከገዛ ሀገሩ ነው የሄደው እና ሲመጣ ሀገሩ በጥሩ መንፈስ እንድትቀበለው በዛ መንፈስ ደግሞ ለአገሩ እንዲያገለግል እንፈልጋለን። አቶ የሸዋስ አክለውም አቀባበሉን የተሳካ ለማድረግ እና የተፈለገውን ኢላማ ለመምታትም የሰማያዊ ፓርቲ አባላት ቀደም ሲል በተዋቀረ ኮሚቴ ውስጥ እየሰሩ እንደሆኑ አስረድተዋል። በአገሪቱ የተለያዩ ክፍሎች የሚገኙት የፓርቲው መዋቅሮችም በዚህ ስራ ተጠምደው እንደሚገኙ ተናግረዋል። የፓርቲው ምክትል ሊቀመንበር አቶ ጌታነ ባልቻ በበኩላቸው ሰማያዊ ፓርቲ የአርበኞች ግንቦት ሰባትን አመራር ለመቀበል ይህን አይነት ተነሳሽነትና ሀላፊነት ለምን ወሰደ ለሚለው የጋዜጠኛ ጥያቄ ምላሽ ሰጥተዋል ከኛ ጋር አብረን የምንሰራበት እንደገና ሀገር አቀፍ ፓርቲ መሆናቸው በዜግነት ላይ ተመሰረተ ፖለቲካ የሚያራምዱ መሆናቸው ይህን አመለካከት ያለው ማንኛውም ኢትዮጵያዊ እነዚህን ልጆቹ በደስታ ኑ እንኳን መጣችሁልኝ ብሎ የትላንትናውን ምዕራፍ መሳሪያ አንስቶ በአመፅ ስርዓት ለመቀየር የምናደርገው ምዕራፍ የምንዘጋበት እንዲሆንልን የመልካም እድል ማብሰሪያችን ነው። ለእኛ ያ ቀን አንደኛ በዜግነት ላይ የተመሰረተ ፖለቲካ ከፍ አድርገን የምናውለበልበት ነው። ሁለተኛ በትጥቅና በአመፅ ስርዓት ለመቀየር የምናደርግበትን ምዕራፍ የምንዘጋበት ማብሰሪያችን ጭምር ስለሆነ ሰማያዊ ካርቦኞች ምሰባት ጋር ከሌሎች የሌሎች መቀበል እንደዚሁ የሌሎችን አቀባበል በበጎጎን የሚያግዘው እንደተጠበቀ ሆኖ ግን አርበኞች ግንቦት ሰባት ላይ የተለየ ድርሻ አለው ብሎ ስለሚያምን ይህንን በስፔሻል ሁኔታ አቀባበል ማደራጅቷልና ከዛ አንጻር እንዲታይ ለማለት ነው። የፓርቲውና የንቅናቄው ግንኙነት በተለይ የኢትዮጵያ መንግስት አርበኞች ግንቦት ሰባትንና ሌሎች በሽብርተኝነት ተፈርጀው የነበሩ የፖለቲካ ድርጅቶችን ከአሸባሪዎች ዝርዝር ከሰረዘበት ጊዜ በኋላ እየተጠናከረ መምጣቱን የገለጹት ደግሞ አቶ የሸዋስ ነበሩ። ከጥቂት ወራት በፊት ወደ ዩናይትድ ስቴትስ በሄዱበት ወቅትም በፓርቲያቸው መመሪያ መሰረት ያከናወኑትን ስራ ዘርዘር አድርገው አብራርተዋል። ከፍተኛ የሚባሉ አመራሮችን በሙሉ አግኝቻቸዋለሁ። የመጀመሪያው ነገር ያው ድሉ የጋራ ስለሆነ እንኳን ደሳላችሁ ነው ያልኩት። የኢትዮጵያ ሕዝብ ሁልጊዜ ሲመኘው የነበረውን የሕግ የበላይነት የምንጀምርበት የመጀመሪያው ምዕራፍ ነንና እንኳን ደስ አላችሁ። በእኛ በኩል እስከ ውህደት ድረስ ፓርቲውን እንደገለጸው እስከ ውህደት ድረስ አብረን ለመስራት ዝግጁ ነን። በምንሬት ዓለም በምን አይነት አደረጃጀት እነዚህ ቀደም እንዳልኳቸው አንድ ቤተሰብ ስለነበር ብዙ የሚያስቸግረን አይደለም። ግን እንደገና አብረን የምንሰራው ነው። አብረን እንሰራለን። ትልቅ ድርጅት እንፈጥራለን። ለኢትዮጵያ ሕዝብ ተስፋ የሚሆን ድርጅት ማቆም እንችላለን። ምክንያቱም ሁላችንም የለፋንለት እሱ ስለሆነ ማለት ነው። አማራጭ ከሌለ ምንም ተመልሰን አገዛዙን ነው ደጅ የምንጠናውና አማራጭ መሰረት ላይ ምንም ልዩነት የለንም ስለዚህ እስከዚህ ድረስ ነው የተነጋገር ነው። ቀጥሎ እንግዲህ አመራሩ እየተወያየ ጥሩ ነገር እናቀርባለን ወደፊት የሚል ተስፋ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር ውስጥና ከሀገር ውጭ በመገኘት ያደረጉትን ጥሪ ተከትሎ የኦሮሞ ነጻነት ግንባር፣ የኦሮሞ ዴሞክራሲያዊ ግንባር፣ የኦጋዴን ብሔራዊ ነጻነት ግንባር እና የመሳሰሉ በአሸባሪነት ተፈርጀው የቆዩ ድርጅቶች አመራር አባላት ወደ ሀገር መመለሳቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቀጣዩ ዘገባ ወደ ዩጋንዳ የሚወስደን ነው ዩጋንዳ ውስጥ ቦቢ ዋይን በመባልም የሚታወቀውን ሙዚቀኛ ሮበርት ኪያጉላኝን ጨምሮ በህዝብ እንደራሴዎች ላይ ትናንት የሀገር ክህደት ክስ መመስረቱን ተከትሎ ለቀናት በተካሄደው ደም መፋሰስ እስራትና የተቃውሞ ሰልፍ ሳቢያ ሀገሪቱ ውስጥ ውጥረቱ አይሏል ፖሊስ የሚለው የፓርላማ አባላቱ እና እነዚህ ጋጠ ወጥ ያሏቸው ወጣቶች በፕሬዚደንት ዮዌሪ ሙሴቪኒ መኪና ላይ ድንጋይ እየወረወሩ ህይወታቸውን ለአደጋ አጋልጠዋል ነው። የፖለቲካ ተንታኞች ግን የሙሴቪኒን የሰላሳ ሁለት ዓመታት አገዛዝ በኃይል መጋፈጥ ከባድ እንደሆነ ይናገራሉ። ሀሊማ አቱማኒ ከካምፓላ ያጠናቀረችው ዘገባ አለ። ሶሎሞን ክፍሌ ያቀርባል። በአሁኑ ወቅት በዩጋንዳ ለአንድ ሳምንት በመንግሥቱ ኃይሎችና በወጣቶች የተገነባውን የተቃዋሚ ፓርቲ በሚደግፉ መካከል የተካሄደውን ግጭት ተከትሎ ሀገሪቱ ውስጥ ውጥረቱ ከፍ ብሏል። ፖሊስ በቀድሞ ሙዚቀኛና የአሁኑ በፓርላማ ህግ አርቃቂው በሮበርት ኬያጉላኒ ላይ የጦር መሣሪያ በመያዝ ያቀረበውን ክስ ትላንት ሰርዞ ጠንከር ባለ የሀገር ክህደት ወንጀል ክስ ተክቷል። የፖለቲካ ተንታኙ ቤርናርድ ሳቢቲ እንደሚሉት መንግሥት በፕሬዚደንት ዮዌሪ ሙሴቪኒ ተቃዋሚዎች ላይ እየወሰደ ያለው እርምጃ ከሚገባው በላይ የከረረ ነው። ተቃዋሚዎች የያዙት ፕሬዚደንቱን ማጋለጥ ነው ብለዋል። እንደ እውነቱ ሰውየው አምባገነን ነው። ወደ ሥልጣን የመጣውም በዚሁ መንገድ ነው። አሁን በመሪነቱ እያሳየው ያለውም አስቀያሚውን ባሕሪውን ነው። ነገሩ ግን ጥሩ ይመስለኛል ምክንያቱም ኡጋንዳውያን በእርግጥ ከሥልጣን ሊያስወግዱት ከፈለጉ የሚያስከፍለው ዋጋ እጅግ ውድ መሆኑን ስለሚያመላክት ነው። የዩጋንዳ የጸጥታ ኃይሎች ላለፈው አንድ ሳምንት ያህል በሰላማዊ የተቃውሞ ሰልፈኞች ላይ አስለቃሽ ጋዝ ሲተኩሱ፣ በቆመጥ ዱላ ሲደበድቡ ከርመዋል። በግጭቶቹ የአንድ ሰው ሕይወት ጠፍቷል፣ በርካቶች ጉዳት ደርሶባቸዋል ተብሏል። የሰልፈኞቹ ጥያቄ አሁን የአገር ክህደት ክስ ተመስርቶባቸው የታሰሩ አምስቱ የምክር ቤት አባላት ይፈቱ የሚል ነው። በሙሴቬኒ መኪና ላይ ድንጋይ በመወርወር የፕሬዝደንቱን ሕይወት ለአደጋ አጋልጠዋል ተብለዋል። ለሁከቱ ደግሞ የጸጥታ ኃይሎች የሚከሱት ባለጌዎች ሲሉ የጠሯቸውን ወጣቶች ነው። ልክ ሳናስገባቸው አንመለስም ይላል ወታደሩ። ጄኔራል ኤሊ ቱምዌኔ ለፓርላማው ሲናገሩም የሀገሪቱን ጸጥታ የመጠበቅ ሉዓላዊነቷንና የግዛት አንድነቷን የማስከበሩ ኃላፊነት የወደቀው በሰራዊታችን ላይ ነው። በተመሳሳይ የፕሬዝደንቱና የጠባቂዎቻቸው ደህንነት የሚጠበቀውም በወታደሮቻችን ነው። እናም በእርሳቸው ላይ የተሞከረው የግድ የለሽነት ተግባር በዲሞክራሲያችን ውስጥ ቦታ አይኖረውም፣ በቸልታም አይታለፍም። በዩጋንዳ ባለፈው ወር መግቢያ ላይ ውጥረቱን የቀሰቀሰው አሩራ አውራጃ ውስጥ ተቃዋሚዎችና ሙሴቬኒ የምርጫ ዘመቻ ባካሄዱበት ወቅት ነው። የተቃዋሚዎቹ እጩዎች ደጋፊዎች በፕሬዝደንቱ ተሽከርካሪዎች ላይ ድንጋይ በመወርወር ጥቃት ሲያደርሱ ፖሊስ የኪያጉላኒን ማለትም ተቃዋሚዎች በእጩነት ያቀረቧቸውን የምክር ቤቱን አባል ሾፌር በጥይት ገደሉ። ኪያጉላኒንም አስሮ አንገላታ ተብሎ ተወገዘ። የዩጋንዳው ፕሬዚደንት ግን ምንም አይነት ሰቆቃ በፓርላማው አባል ላይ አልተፈጸመም ሲሉ አስተባበሉ። ዜናውንም የፈጠራ ወሬ ሲሉ አጣጣሉት። ክቡራትና ክቡራን አድማጮች አሁን ከምሽቱ ሦስት ሰዓት ከሰላሳ አምስት ደቂቃ ሊሆን ነው። አዲስ አበባ ላይ ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ዝግጅቶቻችንን እየተከታተላችሁ ያላችሁት በአጭር ሞገድ በ19ና በ25 ሜትር ባንድ ነው። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። እንዲሁም በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ሆርን ኤምኦቢአይ ላይም ታገኛላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጋብዛለን። ወደዛ ከመሸጋገራችን በፊት ማምሻውን የደረሰንን አንድ ሰበር ዜና እናሰማችሁ። አቶ በረከት ስምዖንና አቶ ታደሰ ካሳ ወይም አቶ ታደሰ ጥንቅሹ ከአማራ ክልል ገዥ ፓርቲ ብአዴን ማዕከላዊ ኮሚቴ አባልነታቸው ታግደዋል። የብአዴን ማዕከላዊ ኮሚቴ አባላት የሆኑት አቶ በረከት ስምዖንና አቶ ታደሰ ካሳ አሁን ባላቸው ወቅታዊ አቋም የአማራን ሕዝብ ጥቅም እንደማያስጠብቁ በመረጋገጡና በጥረት ኮርፖሬት ላይ በሰሩት ጥፋት እስከሚቀጥለው የድርጅቱ መደበኛ ጉባኤ ድረስ ከባዕዴን ማዕከላዊ ኮሚቴ አባልነት ታግደዋል ብሏል። ፓርቲው በሰጠው መግለጫ ነባር አመራሮች በማዕከላዊ ኮሚቴ ስብሰባ ላይ እንዲሳተፉ የሚፈቅደውን መመሪያም ሽሯል። በመሆኑም ከዚህ በኋላ በሚኖረው የባዕዴን ማዕከላዊ ኮሚቴ ስብሰባ ላይ አባል ያልሆነ የአመራር አባል እንደማይሳተፍም ተገልጿል። ማዕከላዊ ኮሚቴው የሁለት ቀናት ስብሰባውን ዛሬ አጠናቋል። እንግዲህ የዚህን ዘገባ ዝርዝር እየተከታተልን እናቀርብላችኋለን። በዚህ ምሽትም ተጨማሪ ዜና ካገኘን ከአየር ላይ እስከምንወጣ ድረስ እናሰማችኋለን። ካልበለዚያም በመጭ ቀናት ተጨማሪ ዘገባዎችን ይዘን እንመለሳለን። ባለሥልጣናቱንም ለማነጋገር ጥረት እናደርጋለን። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ አጠር ያለ ሙዚቃ እንጋብዛችሁ። እዚህ ጋር ለ Side, I am not I I የመሐሙድ አህመድን ጊዜ ነው ያስደምጥናችሁ። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ነው አየር ላይ ያለ ነው። አሁን ወደ ተከታዩ ቅንብራችን እናልፋለን። በነገራችን ላይ የተከበራችሁ አድማጮች፣ ቀደም ሲል አሰምተናችሁ የነበረውን በአማራ ክልል ምሁራን የተካሄደ ትንታኔ በአየር ጥበት ምክንያት ለዛሬ አናስተናግድም። ከሰሞኑ ይዘንላችሁ እንመለሳለን። አሁን አዲስ አበባ ላይ የወልቃይት የአማራ ማንነት ኮሚቴ አባላትና የአማራ ብሔራዊ ንቅናቄ መሪዎችና የዩናይትድ ስቴትስ ኮንግረስ አባላት ወዳደረጉት ውይይት እናልፋለን። የወልቃይት የአማራ ማንነት ኮሚቴ አባላትና የአማራ ብሔራዊ ንቅናቄ መሪዎችና አባላት አዲስ አበባ ከሚገኙት የዩናይትድ ስቴትስ የሕዝብ እንደራሴዎች ክሪስ ስሚትና ካረን ባስ ጋራ ዛሬ ተወያይተዋል። ለምክር ቤቱ አባላት ባለፉት 27 ዓመታት በአማራ ሕዝብ ላይ ደርሰዋል ያሏቸውን ማህበራዊ ኢኮኖሚያዊና ፖለቲካዊ በደሎችና መገፋትም የኮሚቴውና የንቅናቄው ተወካዮች ማስረዳታቸውን አመልክተዋል። ጽዮን ግርማ ዝርዝሩን ይዛለች። በኢትዮጵያ ከሚገኙት የዩናይትድ ስቴትስ ምክር ቤት አባላት ክሪስ ስሚዝ እና ካረን ባስ ጋር ተገናኝተው መነጋገራቸውን የገለጹት የወልቃይት የአማራ ማንነት ጥያቄ ኮሚቴ አመራር አባል አቶ አታላይ ዛፌ ጠበቃቸው አቶ አለልኝ ምህረቱ በተገኙበት በወልቃይት ህዝብ ላይ ደረሰ ያሉትን ማስረዳታቸውን ተናግረዋል። የተነጋገርነው ነገር ምንድን ነው? አንደኛ የወልቃዊት ጉዳይ ምላሽ አላገኘም። እስረኞች ያልተፈቷሉ፣ የተፈቱት ደግሞ ወደ አካባቢያቸው እንዳይመለሱ ወደኋላ ወደ ጎንደር እየተመለሱ ነው። ያለ ወልቃዊት ጸገዴ መግባት አልቻሉም። ከእስር የተፈቱትም በክልል መንግስት፣ በአማራ ክልል መንግስትም በሌላም በፌዴራል መንግስትም አንድም ነገር የተደረገላቸው ድጋፍ የለም። አካላቸው የተጎዳሉ፣ ህክምና አላገኝም፣ መጠለያም አላገኝም፣ መድረሻ ቦታም አላገኝም። ከስር ነው የተለቀቁ እንጂ ከችግር አልተላቀቁም። በጣም ከፍተኛ ህመሞች ያሉ አሉ። የተኮላሹ አሉ። አካላቸው የተመታ ይጎደላ አለ። ብዙ ነገር ውስጣቸው አሁን በቅርቡ እንኳ ሲሳይ ዳኞ መምህር የተባለ ልጅ ኦፕሬሽን ከአንገቱ ኦፕሬሽን ነት ተሰርቶለት ይወጣለ። እንደዚህ አይነት የተጎዱ አሉ። ገና ኦፕሬሽን ያስፈልጋቸው፣ ሌላም ሌላም ነገር የሚያስፈልጋቸው ሌላም ነገር የሚያስፈልጋቸው አሉ። ስለዚህ ይህን ይህን ተናግረናል። እንደገና በንግስት ይርጋ በኩል የተላለፈው ምንድነው? በእስር ቤት የነበረው ሰቆቃ ግራውንድ ላይ ሆነው እነሱ ከላይ ሲደበደብ እንደ ቴ ሞጥቁኝ፣ ገደሉኝ እያለ ሲጮህ ዱላው በደንብ እየተሰማ፣ ከታች ያሉት ሴቶችም ሌላውም እስረኛ ሁሉ እንቅልፍ አጥተው፣ ንግስት እስካሁን ድረስ እንቅልፍ እንደማያስገኛል እንቅልፍ ያጣችበት የሰቆቃ ድምፅ ያኔ አሁንም እንቅልፍ የማጣት ላይ ችግር ላይ እንዳለች ብዙዎች አሉ። በአይን ማየት ችግር ያለባቸው እግራቸው የማይራመድ ወደ ተራላዛይነት ተራ ነው ሊቀየር እየሆነ ያለ ስለዚህ ውስጥ ደቡ የውስጥ ችግር ያለባቸዋል። ጊዜው በአጠቃላይ ሕክምና አላገኙም። የአማራ ክልል መንግስትን አላናገራቸውም። ታስረው እንኳ እንኳን እግዚአብሔር አስፈታችው ለማለት አንደበትን አልከፈተም። ስድስት ወር አልፏል። እኛ እንኳ ከተፈታ ነው ወልቃይት ውስጥ አሁንም በደል እየተፈጸመ ነው ያሉት አቶ አታ ላይ በአጠቃላይ በአማራ ሕዝብ ላይ ደርሷል ያሉትን በዝርዝር ማቅረባቸውን ጠቁመዋል። በወሊድ መቆጣጠሪያ አማራ ክልል ላይ የትውልድ የአቦርሽንና እንደገና ደግሞ ውልድ በመውለድ ያቆሙ በመካንነት ያሉ ስታስቲክ ይቅረብልም የሚል ነገር ተጠይቀናል። እስረኞች፣ በደል የደረሰባቸው በጣም የተጎዱት እነዚህ የኬት ያሉት እንዴት ነው የሆኑት? የእነዚህም በደል በመረጃ የተደገፈ መቅረብ አለበት። በቀጣይ ማረሚያ ቤቶችም ሕክምና አዲስ አበባ ፖሊስም ሌላውም ሌላውም ሕክምና የተሰጠበት ቦታ እሱ ሰነድ ወጥቶ መታየት አለበት። እነማን ናቸው ሕክምና የወሰዱ አሁን ምንድነው እየታየላቸው ያለ ያ በደንብ አድርጎ እንዲጠየቅ ይህን ተነጋግረንበታል። ስለዚህ አሁን ያለው ነገር ምንድን ነው? በአጠቃላይ የተሰራው ስራ በመረጃ ተደግፎ ተደግፎ በማስረጃ ተደግፎ መቅረብ አለበት። አቅርቡ፣ ጥያቄ ብቻ ማቅረብ ሳይሆን ማስረጃውንም አቅርቡና ከዛ በኋላ እኛ የኢትዮጵያ መንግስት መጠየቅ እንችላለን ብለዋል። ትናንትም ከጠቅላይ ሚኒስትር ጋር ተነጋግረዋል። ምን እንደተነጋገሩ ያው እኛ የነገር ናቸውም የራሳቸው ጉዳይ ሊሆን ይችላል። ለእኛ ግልጽ አልሆነም። ዛሬ ግን አሁን ከዛው ሸራተን ቆይተን የመጣ ነው። ኢንፎርሜሽን አልተቀያየር ዛሬ የዋሉበት ነው ብሎ ወይ ትናንት ነው ምን እንደተባባሉ። እኛ ግን በእኛ በኩል ያቀረብነው ግን የወልቃይት ኮሚቴና አብን ያው ተመሳሳይ ነው ያቀረብነው የዋልድባ ገዳም እምነትን ከማጥፋት የተነሳ የዋልድባ ገዳም ዛፉን ቆርጦ ትልቅ ዛፍ ወደ ከሰል እንደቀየሩት ለከሰል ማምረቻ እንዳደረጉት። በአጠቃላይ በአማራና በኦርቶዶክስ ላይ ያነጣጠረው ስራ አሁንም አላቋረጠም። አሁንም አድረነጭ ከተማ ላይ እየተደበደቡ ነው ያሉ ወጣቶች በጣም ከፍተኛ መከላከያ ይግባልን እባካችሁ ብለው እየጮሆ ነው ያለ። ዛሬ ይህን ሪፖርት አድርገናል። በቅርቡ የተመሰረተው የአማራ ብሔራዊ ንቅናቄ ወይም አብን ሊቀመንበር ዶክተር ደሳለኝ ጫኔ በበኩላቸው በእነርሱ በኩል ያስረዱትን ተናግረዋል። ማምሻውን አነጋግሬያቸው ነበር። አጠቃላይ ባለፉት ሀያ ሰባት አመታት በአማራ ህዝብ ላይ የደረሰውን የሰብአዊ መብት ጥሰትና ጉዳት የማህበራዊ ኢኮኖሚያዊና ፖለቲካዊ መገለሉን እሱን አስረድተናል። በተጨማሪ በቀጣይ ኢትዮጵያን ዲሞክራታይዝ ለማድረግና በኢትዮጵያ የሰብአዊ መብት አያያዝ የዲሞክራሲ መስፋት በዚያ ዙሪያ የአሜሪካ መንግስት ምን አስተዋጽኦ ሊያበረክት ይችላል። እኛ ደግሞ የአማራ ሕዝብ ተወካይ የሆነ ድርጅቶች ምን አስተዋጽኦ ምን ሮል ሊኖረን ይችላል በሚለው በሱ ዙሪያ ነው ውይይታችን። እናንተ ከአሜሪካ መንግስት ወይም ከነሱ የምትፈልጉት ነገር ምን እንደሆነ በጥያቄ መልክ አንስታችሁ የጠየቃችኋቸው ያቀረባችሁት ነገር አለ? አዎ፣ የጠየቅናቸው ነገር አንደኛ አሜሪካ የኢትዮጵያ በድጋፍ እና በእርዳታ ትልቋ ለጋሽ ሀገር ስለሆነች ለበሬጅ አላት ተጽዕኖ ማድረስ ትችላለች። ስለዚህ አሁን ያለውም የአብይ አህመድ አስተዳደር ኢትዮጵያን የማሸጋገሩን ሂደት አማራን ባገለለ መንገድ እንዳያካሂደው እሱን እንዲያሳስቡ አሁንም እያየናቸው ያሉ ለውጥ የሚመስሉ ነገሮች ተጠናክረው ሀገራችን ወደፊት እንድትራመድ በሱ የቻሉትን እንዲያደርጉና ባለፉት ዓመታት ደግሞ የአማራን ሕዝብ ሲገሉ በእስር ቤት ሰቆቃ ሲያደርሱ የነበሩ ሰዎች ለፍርድ እንዲቀርቡና የተጎጂ ወገኖቻችን ደግሞ ካሳ እንዳገኙ ጠይቀናል። በአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር የለውጥ እርምጃዎች ከመጀመራቸው በፊት በኢትዮጵያ ውስጥ መብቶች መከበርና አካታች ወይም አሳታፊ የሆነ አስተዳደርን ለማበረታታት በሚል የዩናይትድ ስቴትስ የተወካዮች ምክር ቤት በተለያዩ ደረጃዎች ሲመክርበትና ውሳኔ ሲሰጥበት የቆየው ኤችአር 128 የውሳኔ ረቂቅ አቅራቢ የሆኑት የኒው ጀርሲው ሪፐብሊካን እንደራሴ ክሪስ ስሚዝና ባልደረቦቻቸው በዚህ ረቂቅ ላይ በቀጣይ ውሳኔ ከማሳለፋቸው በፊት በኢትዮጵያ ተገኝተው ቅኝት እያደረጉ እንደሆነም እንደገለጹላቸው ነግረውናል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አድማጮች ሌላም ዘገባ አለን። ጽዮን እናመሰግናለን። በነገራችን ላይ ወደ መቀሌ ነው የምንሄደው። በቀጣዩ ዘገባችን መቀሌ ከተማ ላይ ሲካሄድ የሰነበተው የአሸንዳ በዓል ዛሬ በተደረገው ስብሰባ በትግራይ ክልል ምክትል ፕሬዚደንት በዶክተር ደብረ ጽዮን ገብረ ሚካኤል ንግግር ተዘግቷል። ዶክተር ደብረ ጽዮን በንግግራቸው የጠቅላይ ሚኒስትር አብይ አህመድ ባለቤት ወይዘሮ ዝናሽ ታያቸው በበዓሉ ላይ ስለተገኙ ህዝባችንንና የአሸንዳ ልጆችን አክብረው ስለተገኙ አክብሮታችንን ለመግለጽ እንወዳለን ብለዋል። አብ ቀረባ ተጀሚሩ ዘሎ ሰላም ምስ ሃገረ ኤርትራ ከም ንድግፍ ኣብ ዝሓለፉ መድረኻትና ብዓበይቲ ድሙቓትን ሰልፍታት ከቅርብ ጊዜያት ወዲህ ከኤርትራ ጋር የተጀመረውን የሰላም ግንኙነት እንደምንደግፍ ባለፉት መድረኮቻችን በትልልቅና ደማቅ ሰልፎች ገልጸናል። አሁንም በእኛ በኩል ዝግጁ ነን። ያለፈውን ታሪክ ዘግተን ወይም እንዲቆይ አድርገን የወረራ አስተሳሰብን ትተን ከፈለግን ደግሞ ለሌላ ጊዜ አቆይተን አዲሱን የሰላም ምዕራፍ ማሳለጥ አለብን። ይህ እንዲሳካ ሊደረግ የሚችለውን ሁሉ እንደምናደርግ ደጋግመን ልናረጋግጥላችሁ እንወዳለን። ከወንድማችን የኤርትራ ሕዝብ ጋር ሆነን አዲስ የልማትና የሰላም ጊዜ ለማስፈን እንረባረባለን። እንዲሳካም እንደሚሳካም ከፍተኛ ተስፋ አለኝ። ምክትል ፕሬዚደንቱ ዶክተር ደብረ ጽዮን በትግራይና ከትግራይ ውጭ ያለውን አቅማችንን ሁሉ አስተባብረን ደህንነታችንን ለመጠበቅና ዋስትና እንዲኖረው ለማድረግ ብቻ ሳይሆን የሕዝቡ ኑሮ እንዲሻሻል ከዛ አልፎም በትግራይ በጉልህ የሚታይ ለውጥ ለማምጣት በምንረባረብበት የሽግግር ጊዜ ላይ እንገኛለን ብለዋል። የአሸንዳ በዓልን አስመልክቶ ዛሬ የተጠናቀቀውን ማለት ነው። አለም ፍስሐ ከመቀሌ የደረሰን ዘገባ አለ፣ ቀጥሎ ይቀርባል። አሸንዳችን ለሰላማችንና ለአንድነታችን በሚል መሪ ቃል ታጅቦ ለሶስት ቀናት ሲካሄድ የቆየ የአሸንዳ በዓል ዛሬ አርብ 18 ነሐሴ 2010 ዓ.ም በድምቀት ተጠናቀቀ። የዛሬው የአሸንዳ በዓል በስታዲየም ነው የተከበረው። በኢትዮጵያና በሁሉም ክልሎች ሰንደቅ ዓላማ አሸብርቆ ነው የጠበቃቸው ለአሸንዳ ልጆች። የአሸንዳ ልጆች በባህላዊ አልባሳትና ጌጣጌጥ ተውበው ስታዲየሙ ሞልተታል። አሸንዳ በዓመት አንድ ጊዜ የሚከበር የልጃገረዶች ባህላዊ ጨዋታ ነው። ለዚህ ነው ዝናብና ጭቃ ሳይበግራቸው በሙሉ ልባቸው እየተጫወቱ ያሰለፉት። ልብሳቸው ጭቃ በጭቃ ቢሆንም ከቁብ ሳይቆጥሩት ብቻ መዝለል ነው የአሸንዳ ልጆች። በዚህ የአሸንዳ በዓል የባህልና ቱሪዝም ሚኒስትር፣ የሕፃናትና እናቶች ሚኒስትር፣ የትግራይ ክልል ምክትል መስተዳድር፣ የመቀሌ ከተማ ምክትል ከንቲባና ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል። የትግራይ ክልል ምክትል አስተዳደርና የመቀሌ ምክትል ከንቲባው ያሳለፉት መልእክት አሸንዳ በዩኔስኮ ለመመዝገብ በተደረገው ከፍተኛ ጥረትና ትግል ለመመዝገብ አፋፍ ላይ ደርሰዋል። አሁኑም መንግስት ጥረት ይቀጥላል ብለዋል። በበዓሉ የተገኙት የባህልና ቱሪዝም ሚኒስትር ደግሞ እዚህ በተለይ በሰሜኑ የሀገራችን ክፍሎች የሚከበሩ በዓላት በስም ቢለያዩ በበዓሉ ምንነትና በርካታ ጉዳዮች ተመሳሳይ መሆናቸው የሚያሳዩንና የሚያረጋግጡልን የኢትዮጵያ ሕዝቦች ያላቸውን ጥብቅ የባህል ትስስር ነው። እነዚህ የታሪክና የባህል ትስስሮች ዘመን የማይሽራቸው ለአንድነታችን ፍቅራችን ዋልታና ማገር እንዲሁም ምሰሶ ሆነው የሚቆዩ ናቸው። ስለዚህም ነው ዛሬ በትግራይ ክልል አሸንዳ ለሰላማችንና ለአንድነታችን በሚል መሪ ቃል የሚከበረው በዚህ ቦታ የተሰባሰቡ ልጃገረዶች በነጻነት የሚቦርቁበት ከአቻቸው የሚዝናኑበት፣ የሚተዋወቁበት፣ ባህላቸውን ለታናናሾቻቸው፣ ለተለያዩ የህብረተሰብ ክፍሎች የሚያስተዋውቁበት ወቅት ነው። እነዚህ ባህላዊ ሴቶች ሲጠበቁ እግረ መንገዳቸውን በቱሪዝም ዘርፍ የሚያበረክቱትን አስተዋጽኦ ልንዘነጋው አይገባም። በዛሬው የአሸንዳ በዓል ለየት ያለ ነገር ተከስቶ ነበር። አንድ እውቅ ኤርትራው ድምፃዊ በዚህ በዓል ተሳትፈዋል። ካሳይ ብርህ ካሳይ ስለ መቀለ ሲናገር መቀለ ከ22 ዓመት በፊት መጥቼ ነበር። መቀሌ ገና ከ22 ዓመት በፊት ስመጣ ገና በቃ እንትና ነበረችም ትንሽ መንደር ነበረች። አሁን ግን በጣም ሰፊ የሆነች እንደገና በሁሉም መስክ በቃ ህዝብ ብዛቱ ምናምኑ በቃ በጣም አሪፍ ከተማ ሆነች። አሁን ስሜት በጣም በጣም በጣም በጣም ነው። ምክንያቱ ይሄ አሸንዳኔ በተለያዩ እንትን እከታተለዋለሁ እና ኤርትራም በደቡብ ኤርትራ አለ እና አንድ ቀን ነጥቼ እዚህ አሸንዳ ለማየት የነበረኝ ምኞት ትናንትና ተሳክቷል። ሰላም ስለሆነ አሁን በቃ የሰላም ነፋስ ተነፈሰ። እኔ ደግሞ የመጀመሪያ ኤርትራዊ አርቲስት ሆኜ የዚህ አሸንዳ መገኘቴ በጣም ኩራት ይሰማኛል። ድምፃዊ ካሕሳይ ብርሀ ከድምፃዊ ሰሎሙን ባይረ በጋራ ፍቅር ስዒሩ ፍቅር አሸነፈ የሚል ዘፈን በመዝፈን የአሸንዳ ልጆችን አስደስተዋል። ፍቅር አሸነፈ የሚለው ዘፈን ያለው ይዘት እንዲህ ይገልፀዋል። ፍቅር አሸነፈ ማለት በቃ ሰላማችን እግዚአብሔር ያብዛው ለዘላለም ያርገው። ፍቅር አሸነፈ፣ ፍቅር አሸነፈ እና ጥላቻ ጥጉን ጥግህን ያዝልን ፍቅር አሸነፈ፣ ፍቅር አሸነፈ ምን ይሳነዋል ጌታ። ትርጉም በቃ ይሄ ነው። አድማጮች፣ አሁን ይህንን ዜማውን አቋርጠን ወደ አፍሪካ በጋዜጦች እናልፋለን። በጊዜ እጥረት ነው። አዘጋጅና አቅራቢ አዳነሽ ሳዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨብቆ ያቀርባል። የአዲስ አበባው የቆሻሻ ክምር የመብራት ኃይል ለማመንጨት በአፍሪቃ የመጀመሪያው መሆኑ ተገለጸ። ቱርክ ለዒድ ሙባረክ በዓል አቅም ለሌላቸው ኢትዮጵያውያን ሙስሊሞች 34,000 በጎች ማደሏ ተዘገበ። የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን ህልፈት የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። የሲኤንኤንን ዜና ስርጭት ድረገጽ ኢትዮጵያ ውስጥ የረጴ ቆሻሻ ክምር ወደ ኢነርጂ ማመንጫነት ስለመለወጡ ጥበብ ዘግቧል። ይህን ውጥን ያራመደው ካምብሪጅ ኢንዳስትሪስ የተባለው ኩባንያ ሲሆን አዲስ አበባ ያለው የረጴ መብራት ኃይል ማመንጫ ተቋም በጣም የሚያስደስተው ከመላ አፍሪካ የመጀመሪያ መሆኑ ነው ሲሉ የካምብሪጅ ኢንዳስትሪስ የአስተዳደር ሥራ አስኪያጅ አቶ ሳሙኤል አለማየሁ መናገራቸውን ዘገባው አክሏል። የረጲ የኤነርጂ ተቋም ከአዲስ አበባ መላ ቆሻሻ 85 ከመቶ የሚሆኑ ሲቃጠል መብራት ኃይል ለማመንጨት የሚያስችል ሙቀት ያፈልቃል ማለት ነው። ከሙቀቱ የሚገኘው እንፋሎት ተርባይኖቹን በማንቀሳቀስ በአመት በ185 ሚሊዮን ኪሎዋት ሰዓታት የሚገመት የመብራት ኃይል ለማመንጨት ያስችለዋል ይላል የሲኤንኤን ድረገጽ ላይ ወጣው ዘገባ። ይህ ተቋም ቆሻሻውን መሬት ላይ መከመርን ከማስወገዱን በላይ የመብራት ኃይል በማመንጨት የሀገሪቱን ብሔራዊ ግሪድን ይቀልባል ማለት እንደሆነ ጽሑፍ ያወሳል። የቆሻሻ ክምርን ወደ ኤነርጂ ማመንጫ ጥበብ መለወጥ በአፍሪካ እያደጉ በመሄድ ላይ ላሉት ከተሞች ወሳኝ መፍትሄ ይሆናል ሲሉ አቶ ሳሙኤል አለማየሁ መናገራቸውን ዘገባው ጠቅሷል። እንዲህ አይነቱ ዘዴ በአውሮፓ የተለመደ ቢሆንም አፍሪካ ውስጥ የማይዘወተር መሆኑን ማከላቸውን ዘገባው አውስቷል። የረቢው ተቋም በተጨማሪም ከሚቃጠለው ቁሻሻ የተረፉትን የብረታ ብረት ስብርባሪዎች ሪሳይክል አድርጎ በየዓመቱ 36 ሚሊዮን ኪሎግራም ብረትን የማስገኘት አቅም ሊኖረው እንደሚችል፣ ከቃጠለው የቀረው አመድ ደግሞ በየቀኑ በ2700 የሚገመቱ ጡቦችን የማበርከት ብቃት ሊኖረው እንደሚችል አቶ ሳሙኤል አለማየሁ አስገንዝበዋል። ይህን የረጲን ተቋም እዚህ ላይ ለማድረስ ካምብሪጅ ኢንዳስትሪስ ከኢትዮጵያ መንግሥት ከቻይና ብሔራዊ ኤሌክትሪክ ኢንጂነሪንግና ከዳኒሽ ኢንጂነሪንግ ፊርም ራምቦል ጋር ሽርክና እንደ ፈጠረ ዘገባው ገልጿለ። አቶ ሳሙኤል አለማየሁ አያይዞም የቆሻሻ ክምር በተቆለለባቸው ሌጎስ፣ ናይሮቢን እና ካምፓላን በመሳሰሉት የአፍሪካ ከተማዎች በተመሳሳይ የቆሻሻ ክምሮችን ወደ ኤነርጂ ለመለወጥ የሚቻልባቸው ተቋማትን የመገንባት ተስፋ እንዳላቸው መግለጻቸውን የሲኤንኤን የዜና ስርጭት ድረገጽ ላይ የወጣው ጽሑፍ ጠቅሷል። አናዶሉ የተባለው የቱርክ የዜና አገልግሎት ደግሞ በሀገሪቱ ዙሪያ ዒድ አልአድሃን ለሚያከብሩት አቅም ለሌላቸው ሰዎች 3400 በጎች ማከፋፈሏን ዘግቧል። በዘልማድ ሱኒ የሆኑት የኢትዮጵያ ሙስሊሞች ከ102 ሚሊዮን ሕዝብ 40 ከመቶ ይሆናሉ ይላል የአናዶሉ ዘገባ ከናይጀሪያ ቀጥላ ከሰሃራ በመለስ ካሉት የአፍሪቃ ሀገሮች ትልቋ መሆኗንም ያወሳል። ዋሽንግተን ፖስት ጋዜጣ በበኩሉ በ80 ዓመት ዕድሜያቸው ከዚህ ዓለም በሞት ስለተለያዩት ጋናዊ የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን ጽሑፍ አውጥቷል። በተባበሩት መንግስታት ድርጅት ዋና ጸሐፊነት ወቅት ስለነበራቸው ተወዳጅነትና ተደማጭነት ያነሷው ጽሑፍ እንደ ኤውሮፓን አቆጣጠር በሁለት ሺዎቹ ዓመታት ወቅት አሜሪካ በኢራቅ ላይ ያካሄደችውን ወረራ በመቃወማቸው የዋይት ሃውስ ቤተ መንግሥትን አስቆጥቷል ይላል። የአሁኑ የተባበሩ መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ኮፊ አናን የመልካም ምግባር መሪ ኃይል ነበሩ። ለሰዎች ሁሉ የመነጋገሪያ ምህዳር አቅርበዋል። ችግሮች የሚፈቱበትና ለተሻለው ዓለም መንገድ ከፍቷል ሲሉም አሞግሷቸዋል። እንደ አውሮፓ አቆጣጠር ከ1997 እስከ 2006 ዓ ም በነበረው ጊዜ የተባበሩት መንግስታት ድርጅትን የመሩት ኮፊ አናን ከድርጅቱ ጋር የኖቤል ሽልማት አግኝተዋል ኮፊ አናን ሰባተኛው የተባበሩት መንግስታት ድርጅት ዋና ፀሐፊ ሲሆኑ ከፍተኛውን ኃላፊነት ለመረከብ የመጀመሪያው ጥቁር ሰው ነበሩ ጋዜጠኞች ለሚያቀርቧቸው ጥያቄዎች በፊት ከነበሩት ዋና ጸሐፊዎች በተለየ በግልጽነት ይመልሱ ነበር በ1990ዎቹ ዓመታት ድርጅቱን ይመሩ በነበረበት ወቅት በባልካን ጦርነትና በሩዋንዳ ፍጅት በተፈጸመበት ወቅት ድርጅቱ ስለ ሠራው ስህተት ሳያድበሰብሱ ይፋ ያደርጉ እንደነበር ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል። በተባበር መንግሥታት ድርጅት ዋና ጸሐፊነት ከፈጸሙት የማይረሳ አብይ ተግባር ድርጅቱ በአባል አገር የውስጥ ጉዳይ ውስጥ አይገባም የሚለውን የኖረ የድርጅቱን ደንብ መሻራቸው ነው ይላል ዘገባው። ማኅበራዊ ግንኙነታቸውም ዘና ያለ እንደነበረ ጽሑፉ ሲያወሳ ኮፊ አናንና ባለቤታቸው ናኔ በብዙ ግብዣዎች ይደንሱ ስለነበር ነባር አሜሪካዊ ዲፕሎማትና የኪነ ጥበብ ሜትሮፖሊታን ቤተ መዘክር ፕሬዚዳንት የነበሩት ዊልያም ሉሪስ የኒውዮርክ ማኅበረሰብ ማኅበራዊ ኮከብ የሚል ስያሜ ሰጥቷቸው እንደነበር የዋሽንግተን ፖስት ጋዜጣ ድረገጽ አውስቷል። የዩናይትድ ስቴትስ ኃይሎች እንደ አውሮፓ አቆጣጠር በ2003 ዓ.ም ኢራቅን በወረሩበት ወቅት ወረራው ሕገ ወጥ ነው ሲሉ ለብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ በመናገራቸው የሱኒ ሙስሊም ከተማ በሆነችው ፋሉጃ ላይ ጥቃት እንዳይከፍቱ የሚማጸን ደብዳቤ ያኔ የዩናይትድ ስቴትስ ፕሬዚደንት ለነበሩት ለጆርጅ ቡሽና ለብሪታንያው ጠቅላይ ሚኒስትር ቶኒ ብለር በመላካቸው የዋይት ሀውስ ቤተ መንግስትን አስቆጥተዋል። ከወረራው በኋላ የተባበሩት መንግስታት ድርጅት የኢራቅ ህዝብን ለመርዳት እንዲችል ሲሉ መስመር በከፈቱበት ወቅት አንድ አጥፍቶ ጠፊ በአግዳድ በነበረው የመንግስታቱ ድርጅት ዋና ጽህፈት ቤት እንደ አውሮፓ አቆጣጠር በ2003 ዓ.ም ም ፈንጂ ባፈነዳበት ወቅት ወዳጃቸውና የድርጅቱ ችግር ጊዜ ደራሽ የነበሩ የሚባሉት የብራዚል ተወላጅ ሰርጊዮ ቪየራ ደ ሜሎና አንድ ሌሎች የድርጅቱ ባለሥልጣኖች በተገደሉበት ወቅት ከፍተኛ ሐዘን ተሰምቷቸው እንደነበር ዘገባው ገልጿል። ምርጥ የሆኑ ሰዎችንና ወዳጆችን ልከ ያውም የማትደግፈው ጦርነት ያስከተለውን ሁኔታ ለማስተካከል በመሞከር ላይ እንዳሉ ሲገደሉ ምን አይነት ሐዘን ሊሰማ እንደሚችል ትገነዘባለ ሲሉ ለጋዜጠኛ ተናግረው እንደነበር ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሑፍ ጠቅሷል። እንደ አውሮፓውያን አቆጣጠር በ2006 ዓ ም ጥሮታ ከወጡ በኋላ በአፍሪካ የሚከሰቱ ግጭቶችን ለማስታረቅ የሚሞክሩ አዋቂ ሰው ተደርጎ ይታዩ እንደነበር የዋሽንግተን ፖስት ጋዜጣ ድረ ገጽ ላይ የወጣው ጽሁፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን በዚሁ ተጠናቀቀ። ያስተናገድናችሁ ቆንጂት ታዬና እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የሚቀርበው የትግርኛ ስርጭት ነው። በእኛ በኩል ሰላም፣ በደህና ደሩ። ትግርኞች መልካም አሸንዳ እንኳን አደረሳችሁ።